ኢትዮጵያ በአፍሪካ ከፍተኛ የሆነ የቀርከሃ እንጨት ከሚገኝባቸው ሀገራት መካከል ናት። ይሁንና የቀርከሃ ምርቷ አሁንም ድረስ እዚህ ግባ የማይባልና ባህላዊ አስተዳደር ያለው ነው። ከሁለት ዓመት በፊት አክሊል የሚል ተቋም በመመስረት ቀርከሃን በመጠቀም ካልሲ፣ ብርድ ልብስና ምንጣፍ ማምረት የጀመረችው ወጣት ኢዲዲያ ዳምጠው ወደዚህ ነገር የተሳበችው የመመረቂያ ጽሑፏን ለመስራት በምትዘጋጅበት ወቅት በሀገር ውስጥ ጋዜጣ ላይ ካነበበችው ነገር ተነስታ መሆኑን ትናገራለች። ልክ ዲግሪ እንደጨረስ በቀጥሬ ይሰራ ነበረና የሰራውበት ድርጅት የአሜሪካ ኮምፓኒ ሆኖ እንደ ቢዝነስ ዲቨሎፐር ነበረ የምሰራው። እሱን በምሰራበት ወቅት ደግሞ እየሰራው ማስተር አልነበረና የሪሰርች ቶፒክ በምመርጥበት ጊዜ የተለያየ ነገር ማይጀመርኩኝና የሆነ ጋዜጣ ላይ ፖርተሮፎችን አይደ የሆነ ጋዜጣ ላይ ወጣ ነበር አርቲክል ብዙ ነገሮች መስራት እንደሚቻል እንደዚህ አይነት ነገር አነበብኩኝ እና ከጣሉ ነገሮችን ሰርስቤ የሆነ የሚያምር ነገር መስራት እንደ ሆቢ ነበረኝ ና። እሱን ሆቤ ከዚህ እርካ በጣም መስራት ፈለኩኝ። እዚህ ነገር ላይ እንዴት ነው በራሴ ላይክ የሆነ ባለኝ ሪሰርች ወ ባለኝ እውቀት እንዴት ኮንትሪቢዩት ላድረግ እችላለሁ በሚል ተነሳሽነት ፈጠረብኝ ና አንበብ ጨመርኩኝ እና የመመረቂያ ጽሁፏን ካስገባች በኋላ ስለ ቀርከሃ ያወቀችውን ነገር ለመተግበር ከስድስት ወራት በላይ እንደፈጀባትም ታስታውሳለች። የመጀመሪያ ምርቷ ሳባ ካልሲ በቶሎ ተቀባይነት እንዳገኘ ነው የምታስረዳው። ሚጎል ነገር እስኪ በምን ምን ሊሆን ይችላል፣ ይሄ ሚሶ በምን መልኩ ሊሆን ይችላል በሚታስብ የካልሲው አይዲ ያመጣልኝ ሚሶ የሚያደርገው ነገር ነው። አክሰሰሪ ነው ምናምን በሚለው ነው እሱን ሞር እሱ ላይ እንጨምር እንትን አልኩኝ እና እሱ ሰርተን ገበያ ላይ በምናወጣበት ጊዜ ተቀባይነት አገኘን። ሰውም እና ያንን ፊድባክ ደግሞ በመስማት ሞረን ሌሎች ፕሮዳክቶች እንግዲህ ለምን አይደረጉም በሚል ሌሎች ፕሮዳክቶች በአክሊል እንደዛ ሊቻል ማለት ቀርከሃ ጸረ ባክቴሪያ ና ጸረ ፈንገስ ባህርይ ያለው እጽዋት ሲሆን ከቀርከሃ የሚሰሩ ምርቶችም ዘላቂነት ያላቸው እንደሆኑ ባለሙያዎች ይናገራሉ ዲዲያ ብዙ ሰዎችን የሚያስገርመው የአክሊል ምርቶች ለስላሳና ምቹ መሆናቸውን ገልጻ በተጨማሪም እቃዎቹ አርጅተው ሲጣሉ ከእጽዋት የተገኙ በመሆናቸው በአካባቢ ላይ ምንም አይነት አሉታዊ ተጽዕኖ እንደሌላቸውና ይህም ከካልሲው በተጨማሪ ወደ ብርድ ልብስና ምንጣፎችም እንድትሻገር እንዳደረጋት ነው የምትገልጸው። ኮሚኒቲ ውስጥ ደግሞ እንዴት በሌላ መልኩ የኛ ፕሮዳክት ሊገባ ይችላል? ይሄንን ብዬ በማስብበት ጊዜ ሌላው ቤት እናያየሁ ቤት በምናይበት ጊዜ በጣም ከቤቶች ውስጥ ደግሞ ያናኑ ነቃ በጣም ኖትስ ማድረግ ጀመርኩኝ ና ምንጣፍ ሁሉም ሰው ቤት በብዛት ብዙ ቤቶች ውስጥ ያለ ነገር ነው እና እንደ ስቴትመንት መናገሪያ ፖይንት ይሆናል ብዬ አሰብኩኝ እዛ አኳያ ለምን ቴስት አናደርገውም ብለን ሞከር ነው ማለት። የሰውን ፊባት ለም ያለን ዲዛይኖችን እየጨመር መጣን። አዲስ ስራ መጀመር ከባድ መሆኑን የምትናገረው ኢዲዲያ ወጣቶች፣ በተለይ ተስፋ ባለመቅረጥ የተለያዩ ዓለም አቀፍ ውድድሮች ላይ በመሳተፍና በዙሪያቸው ሊያበረታታቸው የሚችሉ ሰዎች እንዲኖሩ በማድረግ የፈጠራ ስራዎቻቸውን ማሳደግ ይችላሉ ትላለች። ስራ ፈጣሪ ሆኖ መስራት ላይ ስመጣ ያው አይ አይሆንም ብሎ ተስፋ መቁረጥ አያስፈልግም። እየተማሩ ነገሮችን ቶሎ በዛው ፔስ ቶሎ የማስተካከል ነገር መኖር አለበት። እኔ አሁን እግዚአብሔር ይመስገን እና ስናባቶች ያግዙኛል፣ ወንድሞች በጣም ያግዙኛል እና ያ ያ ለእኔ ብርታት ሆኖኛል። በቃ አይሆንም ብዬ በሚተውበት ጊዜ አይ እንዲህ እኮ ብታረጊው ምናምን ብለው አይዲያ ይሰጡኛል እና በዛ አኳያ በጣም ሰው ሲኖር ይጠቅማል። በጣም ሌላ ደግሞ እንጠጥ ራሴም ደግሞ ሌላ ማድረግ የሚቻለው ነገር የተለያዩ ተቋሞች አሉ። እንደዚህ አይዲያ ሌላ አይዲያ በሚኖርበት ጊዜ በስልጠና ወይም በገንዘብ ያግዙ የሚችሉ ብዙ ተቋማቶች አሉ አለም ላይ እንደ ኢትዮጵያ ነት ያሉ ሀገሮችን በዛ መልኩ የኢትዮጵያ ወጣቶች እንዲያድጉ የሚፈልጉ የተለያዩ ተቋሞች አሉና እዛ ላይ በማመልከት የተለያዩ እገታዎች ሊገኙ ይችላሉ እና እኔ አሁን እንደዛ እንደዛ ነገር አረግ ያለሁ ዓላማዬ አክሊት የተለያዩ ሎክል አርቲስትሪ ይሄ አቃዎች ወይም ደግመው ቦታ እንዲሆን ነው የምፈልገው። አሁን ብዙ ነገሮች መስራት እንፈልጋለን። ሪሰርች ዋይስ ደግሞ አየር ለሰዎችም፣ ብዙ የሆኑ ማቴሪያሎች ላይ ሞር መስራት እንፈልጋለን። አክሊል ተቋም ከቀርከሃ የተሰሩ እና ልዩ ልዩ ኢትዮጵያዊ ንድፎችን የያዙ ምንጣፎችን ከሳምንት በፊት በአዲስ አበባ ሚውዚየም ለአውደ ርዕይ አቅርቧል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ